የአሜሪካ ድምጽ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 3 2016 ዓ ም ዝግጅታችን ጀመረ

በአማራ ክልል የተፈጠረውን አለመረጋጋት ተከትሎ ኢንተርኔት በመቋረጡ በሰብአዊ፣ ማህበራዊና ኢኮኖሚያዊ አገልግሎቶች ላይ ተጽዕኖ ማሳደሩ ተገለጸ።

ጊዜ ያሳጥራል ተብሎ እንደ ሀገር በሙከራ የተጀመረ ፕሮግራም ነው። ይህ ፕሮግራም በሶፐርሰንት ኢንተርኔት አክሰስ ነው የምንጠቀምበት። ሶወረድ ኢንተርኔት ከተዘጋ በኋላ ይህን ፕሮግራም አቋጠራል። እነዚህ አሰራሮች የሚታገዙት በቴሌግራም ነው እና ሌሎች ተመሳሳይ የቴክኖሎጂዎችን ተጠቅመን ነው። ከዚህ አኳያ በመደበኛ የነበረን የክትትል የድጋፍ የቁጥጥር ስራዎች በሚፈለገው ልክ መሄድ አልቻሉም።

በአማራ ክልል የሕብረተሰብ ጤና ኢንስቲትዩት የደሴ ቅርንጫፍ ዳይሬክተር የሆኑትን አቶ አንተነህ ደመላሽን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎችም የሀገር ውስጥና የውጭ ዘገባዎች ይኖሩናል። ሰላም።

ጤና ይስጥልኝ። እንደምናመሻችው የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግድ ወልዴ እዚህ አብሮኝ ይገኛል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል እስከ ምሽቱ

አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። በአስመራ በስተ ምስራቅ ትናንት ምሽት የመሬት መንቀጥቀጥ መከሰቱ፣ በሱዳን የተባበሩት መንግስታት ልዩ ልዑክ ከኃላፊነታቸው መልቀቃቸው፣ እንዲሁም በሺህ የሚቆጠሩ ፍልሰተኞች በአንድ ቀን ውስጥ በመግባታቸው

ጣሊያንን ማስጨነቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሪክተር ስኬል መለኪያ 5.0 የተመዘገበ የመሬት መንቀጥቀጥ በአስመራ በስተ ምስራቅ 59 ኪሎ ሜትር ላይ ትናንት ማምሻውን መከሰቱን የአሜሪካ የስነ ምድር ምርምር ተቋም አስታውቋል። የመንቀጥቀጡ ማዕከል ከምጽዋ 39 ኪሎ ሜትር ላይ እንደነበረና ከመሬት ወለል 15 ኪሎ ሜትር ጥልቀት ላይ እንደተነሳ ተቋሙ ገልጿል።

መናወጡ ምናልባትም በኤርትራ በአጠቃላይ ሳይሰማ እንዳልቀረ ተነግሯል። በመሬት መናወጡ የደረሰ ጉዳት ሲኖር እንደው ገና አልታወቀም። የኤርትራው ማዕድንና ኃይል ሚኒስቴር በሬክተር መለኪያ አምስት ነጥብ ዜሮ መጠን ያለው የመሬት መናወጥ ትናንት ከምሽቱ ለዘጠኝ ሰዓት ዘጠኝ ደቂቃ ጉዳይ መከሰቱን አረጋግጧል ሲል የአገሪቱ የማስታወቂያ ሚኒስቴር በለቀቀው መግለጫ አስታውቋል።

የመንቀጥቀጡ ማዕከል ከምጽዋ በስተ ደቡብ 41 ኪሎ ሜትር ላይ እንዲሁም ጥልቀቱ 10 ኪሎ ሜትር ላይ እንደነበር ሚኒስቴሩ ጨምሮ ገልጿል። ንድረቱ በአስመራ፣ ምጽዋ፣ መንደፍራ፣ አዲቀይ እና ሰናአፈ አካባቢ እንደተሰማ ሚኒስቴሩ አስታውቋል። 5.6 መጠን ያለው የመሬት መንቀጥቀጥ ባለፈው ሐምሌ 25 ራፋይሌ በተባለ አካባቢ በሰሜን ቀይ ባህር ክልል መከሰቱን

ሚኒስትሩ ጨምሮ አስታውሰዋል። በሱዳን ወታደራዊ መንግስት ተቀባይነት ያልነበራቸውና በሀገሪቱ የተባበሩት መንግስታት ልዩ ልዑክ ቮልከር ፐርቲስ ከስራ መልቀቃቸው ተሰምተዋል። ባለፈው ሰኔ በወታደራዊ መንግስቱ እንደማይፈለጉና ከሀገር እንዲወጡ የተነገራቸው ልዩ ልዑኩ ከሱዳን ውጪ በመሆን ስራቸውን ሲያከናውኑ ነበር። በሱዳን ያለው ግጭት ምንም የመቆም ምልክት እያሳየ እንዳልሆነ ቮልከር ፐርቲስ ትናንት ለጸጥታው ምክር ቤት ተናግረዋል።

በሱዳኑ ግጭት ቢያንስ አምስት ሰዎች እንደሞቱ ሲነገር ቮልከር ፐርቲስ እንደሚሉት ግን ቁጥሩ ዝቅተኛ ግምትና ከተጠቀሰውም በላይ ሊሆን ይችላል። በሱዳን ግጭቱ ከጀመረ በኋላ ቮልከር ፐርቲስ ቁልፍ አደራዳሪ የነበሩ ሲሆን ወታደራዊ መንግስት ግን በአድሏዊነት ወንጅሎ ወደ ሀገሪቱ መግባት እንደማይችሉ ለተመድ አስታውቆ ነበር። የሥራ መልቀቂያውን የተቀበሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ

ቦርከል ፐትስ ስራቸውን ለመልቀቅ በጣም ጠንካራ ምክንያት አላቸው ብለዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ቱኒዚያ የአውሮፓ ፓርላማ ልኡክ ወደ አገሯ እንዳይገቡ አገደች።

ግራዘመም የአውሮፓ ፓርላማ አባላት ቱኒዚያ ከአውሮፓ ሕብረት ጋር በስደተኞች ጉዳይ ያደረገችውን ስምምነት መተቸታቸውን ተከትሎ መንግስት ወደ አገሪቱ ሊመጡ የነበሩ የፓርላማ አባላትን እንዳይገቡ አግዷል። የፓርላማው የውጭ ጉዳይ ኮሚቴ አባላት በቱኒዚያ ያለውን የስደተኞች ሁኔታ ለመመልከትና እውነታውን ለመገንዘብ ወደዛች አገር ለማቅናት በዝግጅት ላይ ነበሩ።

የአውሮፓ ህብረትና ቱኒዚያ በሜዲትሬንያን ባህር በኩል ወደ አውሮፓ የሚፈልሱትን ስደተኞች ለማስቆም ባለፈው ሐምሌ ስምምነት አድርገው ነበር። ብራስልስ በመቶ ሚሊዮን የሚቆጠሩ ዩሮ ለቱኒስ ቃል ገብታ ነበር። ባለፈው ሳምንት በተደረገ የፓርላማ ክርክር የግራ ዘመም አባላቱ ህብረቱ ከፈላጭ ቆራጭና ፍልሰተኞችን በማንገላታት ከሚወነጀል አገዛዝ ጋር ስምምነት አድርገዋል ሲሉ ተችተው ነበር።

ትችቱን ተከትሎ የፓርላማው ልክ ወደ አገሪቱ ሊያደርግ የነበረውን ጉዞ ቱኒዚያ አግዳለች። የቱኒዚያን ውሳኔ ተከትሎ የግራ ዘመመ ፓርላማ አባላቱ ስምምነቱ እንዲታገድ ቆይ ጠይቀዋል። ይህ በእንዲህ እንዳለ በሺ የሚቆጠሩ ፍልሰተኞች በአንድ ቀን ውስጥ መግባታቸው ጣሊያንን አስጨንቋል። በጣሊያን ላምፔዱሳ ደሴት የሚገኝ የስደተኞች መቀበያ

በብዛት ሆነው አዲስ በደረሱ ፍልሰተኞች ምክንያት ከገደብ በላይ በመሙላቱ ባለሥልጣናት በሺህ የሚቆጠሩ ስደተኞችን ወደ ዋናው የጣሊያን ምድር ለማስተላለፍ በመጣር ላይ ናቸው። በሺ የሚቆጠሩና ከቱኒዚያ የተነሱ ፍልሰተኞች በ120 ጀልባዎች በመሆን በ24 ሰዓታት ውስጥ በመግባታቸው ከፍተኛ መጨናነቅ ተከስቷል ሲል ቀይ መስቀል አስታውቋል። መቀበያ ጣቢያው በመሙላቱ ከፊሎቹ ፍልሰተኞች በደሴቲቱ የተለያዩ ክፍሎች ታይተዋል።

ነዋሪዎች ለፍልሰተኞቹ ምግብና ውሃ ሲያድሉ ተስተውለዋል። በአጠቃላይ 6800 የሚሆኑት ፍልሰተኞቹ ደሴቲቱ መድረሳቸው ተመልክተዋል። ጣሊያን ችግሩን ብቻውን እንድትጋፈጥ አድርጓል ሲሉ የላምፔዱሳ ከንቲባ ፊሊፖ ማኒኖ የአውሮፓ ሕብረት ላይ ወቀሳ አቅርበዋል። አዛውንቶች የሚበዙበት የጣሊያን ሕዝብና የኢኮኖሚ ችግር ህገወጥ ፍልሰተኞችን በማስገባት አይፈታም ሲሉ

የሀገሪቱ ጠቅላይ ሚኒስትር ጆርጅ ሜሎኒ ተናግረዋል። ከዋሻ ውስጥ ሕይወቱ የተረፈው አሜሪካዊ የዋሻ ጉዞውን እንደሚቀጥል አስታውቋል። አንድ ሺህ ሜትር ጥልቀት ላይ በህመም ምክንያት መውጣት ሳይችል ቀርቶ የቱርክና ዓለም አቀፍ የዋሻ ውስጥ የአደጋ ጊዜ ሰራተኞች ባለፈው ማክሰኞ ህይወቱን የታደጉት አሜሪካዊ ወደፊትም በዋሻ ውስጥ ጊዜ ማሳለፉን እንደሚቀጥል ተናግረዋል።

የዋሻ ውስጥ ጉዞ አዘውታሪውና የአርባ ዓመት ዕድሜ ያለው ማርክ ዲኪ በደቡብ ቱርክ የሚገኘውን እና 1276 ጥልቀት ያለውን ዋሻ ካርታ ለመስራት በሚሞክርበት ወቅት 1000 ሜትር አካባቢ እንዳለ በመታመሙና መንቀሳቀስ ባለመቻሉ ለ11 ቀናት የአደጋ ጊዜ ሠራተኞችን ለመጠበቅ ተገዶ ነበር። ከዋሻው ከወጣበት ካለፈው ማክሰኞ ጀምሮ በሆስፒታል ሕክምና በማግኘት ላይ እንደሆነ የሮይተርስ ዘገባ አመልክቷል።

ከሆስፒታል ሆኖ ለጋዜጠኞች መግለጫ የሰጠው ማርክ ዲኪ በዋሻው ሰዎች እንዲደርሱለት በመጠበቅ ላይ ሳለ ተስፋ እንዳልቆረጠ ተናግሯል። አሁንም ወደ ዋሻው መመለስ እንደሚፈልግና ዋሻዎችን መቃኘት ሳይንሳዊ ጠቀሜታ እንዳለውም ጨምሮ ገልጿል።

ማርክ ዲኪ ማርክ ዲኪን ከዋሻው ለማውጣት ከቱርክ፣ ጣሊያን፣ ክሮኤሽያ እና ሌሎችም ሀገራት የተውጣጡ 150 የአደጋ ሰራተኞች መሳተፋቸው ታውቋል። የሰለጠነ የዋሻ ውስጥ ተጓዥና እርሱም የዋሻ ውስጥ አደጋ አዳኝ እንደሆነ የተነገረለት ማርክ ዲኪ በዓለም አቀፍ የዋሻ አደጋዎች ወቅት ቀድሞ በመድረስም ይታወቃል ተብሏል። በመጨረሻም

የኮሎምቢያ ባህር ኃይል ሶስት ቶን የሚመዝንና ቢያንስ አንድ መቶ ሚሊዮን ዶላር የሚገመት ኮካይን መያዙን አስታውቋል። በከፍተኛ ፍጥነት ለማምለጥ ከሞክረው መርከብ ላይ የተያያዘው ኮካይን ወደ ማዕከላዊ አሜሪካ በማምራት ላይ ነበር ተብሏል። አራት የመርከቡ ሠራተኞች መያዛቸውን የሮይተርስ ዘገባ አመልክቷል። አደንዛዥ እጽ በማምረትና በሕገ ወጥ መንገድ በማጓጓዝ የተጠረጠረው ምርመራ ተጠርጥረው ምርመራ ይደረግባቸዋል ሲሉ ባለሥልጣናት አስታውቀዋል።

ኮሎምቢያ በዓለም ከፍተኛ የኮካይንና ኮካይን የሚገኝበት የኮካ ቅጠል አምራች አገሮች አንዷ እንደሆነች የተባበሩት መንግሥታት ድርጅት ያስታውቃል። ክብራትና ክብራን ለዜና የተመደበው ጊዜ በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ ስመኛችሁ

እንግዱን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት

ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መስከረም 3 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማኅበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ።

በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይር ዘገባ እንሄድ።

በአማራ ክልል የተፈጠረውን የአለመረጋጋት ተከትሎ ኢንተርኔት በመቋረጡ በሰብአዊ ማህበራዊና ኢኮኖሚያዊ አገልግሎቶች ላይ ተጽዕኖ ማስከተሉ ተገለጸ። መስፍን አራጌ በደሴ ከተማ የሚገኙ መንግስታዊ ተቋማትንና ግለሰቦችን አነጋግሮ ተከታዩን አዘጋጅቷል።

በአማራ ክልል በኢንተርኔት አገልግሎት ላይ እግድ ከተጣለ አንድ ወር ከሁለት ሳምንት ተቆጥሯል። በአማራ ክልልም ሆነ በኢትዮጵያ በተለያዩ ጊዜያት የፖለቲካ የብሔርና የሃይማኖት ግጭቶች እንዲሁም አለመግባባቶች ሲኖሩ የኢንተርኔት ወይም በይነመረብ አገልግሎት መቋረጡ አዲስ አይደለም። በአማራ ክልል የህብረተሰብ ጤና ኢንስቲትዩት የደሴ ቅርንጫፍ ዳይሬክተር አንተነህ ደመላሽ እንዲህ ያሉ መቆራረጦች ተቋማቸው ከህሙማን ላይ ናሙናዎችን ለመውሰድም ሆነ ውጤቱን ለማሳወቅ እክል እንደፈጠረባቸው ይናገራሉ

ረጡ ተጽዕኖ ያሳደረው በሁለት መስኮች ላይ መሆኑንም ይጠቅሳሉ። አንደኛውና የመጀመሪያው ያው ኤች አይ ቪ በደማቸው ውስጥ የሚገኝ የህብረተሰብ ክፍሎች የቫይረሱን መጠን አንዱ በየጊዜው ሳምፕል እየተወሰደ መጠኑ እየታወቀ ይሄዳል። ያንን መሰረት ያደረገ ህክምና ይሰጣቸዋል። ስለዚህ አንዱ የኛ ተቋም የቫይራል ሎድ ምርመራ ያደርጋል። ስለዚህ እዚህ ላይ ያለ የቫይራል ሎድ ምርመራ አንዱ እንደ ፓይለት

እንደ ሀገርም ተጀምሮ ያለው ኢቶርስ የሚባል ፕሮግራም አለ። ይህ ሲስተም ሳምፕል ተወስዶ ውጤቱ በፍጥነት ተመልሶ ያን መሰረት ያደረገ የህክምና አገልግሎት እንዲያገኝ የሚደረገውን ጊዜ ያሳጥራል ተብሎ እንደ ሀገር በሙከራ የተጀመረ ፕሮግራም ነው። ይሄ ፕሮግራም መቶ ፐርሰንት ኢንተርኔት አክሰስ ነው የምንጠቀምበት ሶወረድ ኢንተርኔት ከተዘጋ በኋላ ይህን ፕሮግራም አቋርጠራል። ዳይሬክተሩ በተጨማሪ ተቋሙ የሚሰጠው የላቦራቶሪ አገልግሎት ጥራቱን መጠበቅና አለመጠበቁ የሚረጋገጥበት ዓለም አቀፍ አሰራር ላይ ተጽዕኖ ማስከተል

መቀጠሉንም አመልክተዋል። ከእያንዳንዱ ቴስቶች የተወሰደ ሳምፕል እየተወሰደ እየተላከ የሚሰጠው ሰርቪስ እነት ኳሊቲውን የጠበቀ ነው ወይ ጥራቱን የጠበቀ ነው ወይ ዓለም አቀፍ ስታንዳርዱን ያሟላ ነው ወይ ተብሎ ሀገራቶች በሙሉ ወደ አትላንታ ይላካል። በአመት ሶስት ጊዜ ነው የሚላከው። በዚህ ኳርተር አንዱ የምንልክበት ነበር። ሳምፕሉ በትወልድ ነበር። ተቋማትም እኛም ሰርተናል። ነገር ግን ይህን ውጤት ልኮ የተሰራው የላቦራቶሪ አገልግሎት ኳሊቲውን እየጠበቀ ነው አይደለም መሰረታዊ ችግር ውስጥ ምንድን ነው ብሎ ተብሎ ማስተካከያ እርምጃ የሚወሰድበት

አንዱ ሲስተም ይሄ ነው። የላቦራቶሪ ኳሊቲውን ከማስጠበቅ አንጻር ማለት ነው። ስለዚህ እሱንም ጭምር በአሁኑ ጊዜ ማከናወን አልቻልንም። ከዛ ውጭ በተጨማሪ እንግዲህ ሁሉ ነገር ላይ አሁን ቴክኖሎጂ ጋር የተሳሰረ ስለሆነ የሚሰራው ስራ ተቋማትም ጋር ወደ ታች ዞኖችም ጋር በተመሳሳይ ደግሞ ክልልና ፌደራል የህብረተሰብ ጤና ኢንስቲትዩቱ እና ጤና ጥበቃ ሚኒስተር ጋር ያለን ግንኙነት ከኢንተርኔት ጋር ተያይዞ ያለው ተቋርጦ አለን። በቻልነው አቃም ግን ማንዋል እየተጠንቀም ስራውን ለማሳለጥ ጥረት እያደረግን ያለንበት ሂደት ነው ያለው። ሌላው አስተያየት ሰጪ የደ

የከተማ አስተዳደር ገቢዎች መምሪያ ኃላፊ መላኩ ሚካኤል የኢንተርኔት መቋረጡ ገቢ ማሰባሰቡን እንደሚያደናቅፍ ገልጸው ነገር ግን ሌሎች አማራጮችን በመጠቀም ስራዎች መቀጠላቸውን አመልክተዋል። አሁን የደረጃ መርሃ ክፍያ ምንም ያስከፍልበት ወቅት ነው የነበረው። እነዚህ አሰራሮች የሚታገዙት በቴሌግራም ነው እና ሌሎች ተመሳሳይ ቴክኖሎጂዎችን ተጠቅመን ነው። ከዚህ አኳያ በመደበኛ የነበረን የክትትል የድጋፍ የቁጥጥር ስራዎች በሚፈለገው ልክ መሄድ አልቻሉም። ግንኙነታችንም አሁን ደካማ ነማል ወደ ክልልም ወደታችን

ሁሉም መዋቅር እኛም ከመምሪያ በታች አሉ መዋቅሮች፣ ምክንያት ገቢ ተቋሙ ከወረቀት ንክኪ ውጭ ሆነ አግሎቶች ላይ በብዛት እየገባ ስለሆነ እነዚህን አግሎቶች በተወሰነ ደረጃ ተጽዕኖ ይኖረዋል። በተለይ ከክሌራንስ ጋር የተያዙ ከማደሻ ጋር የተያዙ አግሎቶች ከገቢ ተቋሙ ጋር በቀጥታ ስለሚገናኙ ተጽዕኖ አለው። አጠቃላይ ይሄ ባለመኖሩ በስራ ላይ ተጽዕኖ እንደሚኖረው ይታወቃል። ጭራሽ ግን ስራውን አላስቆመው። እንደ ገቢ ተቋም ራሱን የቻለ ቴክኖሎጂ አለው። አሁንም አክቲቭ የሆነ አግሎት እየሰጠ ያለ ሲክታክ የሚባል የገቢ ስራውን የምንሰራበት ሲስተም ነው። ከዛም አለፍ ሲል ደግሞ የሚያጋጥሙ

ችግሮች ጫና ሲኖሩ በማኑዋል የሚሰሩ ስላሉ አገልግሎት እየተሰጠው ስለሆነ ክልል ጋር የምንገናኝበት አግባብ አለ ማለት ነው። አጠቃላይ እንግዲህ ከሀገራዊ ክልላዊ የሰላም ሁኔታ አኳያ ሮ ቀዳሚ የሆነው ሰላም ስለሆነ ለሰላሙ ራሱን የቻለ ፋይዳ ስላለው በመቋረጡ ያለውን ችግር ተቋቁሞ በመደበኛ አሰራር እየሰራን ችግር ተቋቁሞ ለመቀጠል ጥረት እያደረግን ያለ ነው። መገን በሚል ርዕስ ሚሊዮኖች ያዩትና በወሎ ባህላዊ ትውፊት ላይ ያጠነጠነ የዩቱብ ተከታታይ ድራማ አዘጋጅ ተስፋ የጋሻው አንድ ዓመት ሊሞላው ጥቂት

ጥቂት የቀረው የዩቱብ ስራቸው ኢንተርኔት በመቋረጡ ከህዝብ ጋር መገናኘት አለመቻላቸውን ይናገራል። ከዩቱብ በሚገኘው ገቢ ህይወታቸውን ይመሩ የነበሩ ባልደረቦቹም ለችግር መዳረጋቸውን ገልጿል። ባህል ተኮር የሆነ ስራ ነው እየሰራን የምንገኘው፣ እና በተለያየ ሁኔታ ከሀገራቸው ሩቅ የሚገኙ ከሀገር ውስጥም ከሀገር ውጭም የሚገኙ በርካታ ተመልካቾችና ተከታዮች አሉን። በዚህ ደግሞ ልክ እንደምተዳደራቸው አድርገው የሚተዳደሩ ካሜራማኖች፣ ኤዲተሮች አሉን። ከዚህ ባሻገር ስራው በማህበረሰቡ ዘንድ ተቀባይነት ያለው ስለሆነ

የተለያዩ የበጎ አድራጎት የማህበራዊ ስራዎችን እንሰራለን። አሁን ኢንተርኔቱ አካባቢያችን ላይ ከተቋረጠ ወራቶችን እያስቆጠረ ነው የሚገኘው። በዚህ የተነሳ አብዛኞቻችን ተጨማሪ ስራ እንድንፈልግ ሆነናል። ኤዲተሮች፣ ካሜራማኖች፣ አዘጋጆች ተዋናዮቹን ጭምር ማለት ነው። በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር የሆኑት ዶክተር አለማየሁ ወርቅሁን በበኩላቸው የኢንተርኔት መቆራረጥ በመማር ማስተማሩም ሆነ በምርምር ስራዎች ላይ ተጽዕኖ መፍጠሩን አስታውቀዋል።

በእኛ ዩኒቨርሲቲ የአቢሲኒያ ጆርናል ኦፍ ቢዝነስ ኢን ሶሻል ሳይንስ ኤዲተር ኢን ቺፍ ነኝ። መጽሔት ነው። የዩኒቨርሲቲው ጆርናል ነው። በዓመት ሁለት ጊዜ ነው ታህሳስ እና በሐምሌ ወር ውስጥ ነው የሚታተመው እና ይሄ ትምህርት ሚኒስተር ባለፈው እውቅና ሲሰጥ በሁለተኛ ዙር ላይ እውቅና ካገኙ ጆርናሎች ውስጥ አንደኛው ጆርናል ነው። ሀገር ውስጥም በውጭ ሀገርም ያሉ ተመራማሪዎች ሀሳባቸውን የሚያካፍሉበት በተለይ በአካባቢው ብቻ ሳይወሰን በሌሎችም አካባቢዎች የሚገኙ ማህበረሰቦች እውቀት የሚያገኙበት ጆርናል ነው። ይሄ በመቋረቱ

ምክንያት ጊዜያውን ጠብቀን እንዳናሳተም ትልቅ ተጽዕኖ አሳድሮብናል። መጽሔቱ ካለመታተሙ ባሻገር መጽሔቱ ላይ የሚቀርቡ ጥናታዊ ስራዎች አርትኦታቸው በወቅቱ እንዳይጠናቀቅ ምክንያት ሆኗል ብለዋል ዶክተሩ። ከዚህ በተጨማሪ ኢንተርኔት በመቋረጡ ዓለም አቀፍ የጥናት መድረኮች ላይ ሳይሳተፉ መቅረታቸውን ጠቁመዋል። እኔ ለምሳሌ በግሌ በፈረንጆች መስከረም ና አራት ና አምስት ፊንላንድ ሀገር ላይ የሚካሄድ ትልቅ የኢንተርናሽናል ወርክሾፕ ነበረ እና በቦርደርላንድ ስታዲስ በወሰን ና

በወሰን አካባቢ ያለው የማህበረሰብ ማንነት ላይ የሚያተኩር በዚህ በአፍሪካ ቀንድ ላይ እኔም የምርምር ወረቀቴን ልኬ ተቀብለውኝ ነበር። ኢንተርኔት በመዘጋቱ ምክንያት ሳልሄድ ቀረሁኝ። ምክንያቱም አብዛኛዎቹ የቪዛ ፕሮሰስ እና ለጉዞ የሚያስፈልጉ ነገሮችን ከኤምባሲ ጋር ኮሚኒኬት አድርገው የሚጨርሱት በዚህ በኢንተርኔት ነበርና፣ ሁለተኛም ደግሞ ኦክቶበር ውስጥ አንድ ጉባኤ ያለ ቻይና ሀገር ላይ የሚካሄደው እሱንም እንግዲህ ያው ተጋብዤ ነበርና፣ ነገር ግን ኢንተርኔት በመዘጋቱ የመጨረሻውን የምርምር

ለመለቀቅ የሰራሁትን መላክ አልቻልኩም። መድረኮቹ ሀገራዊ ፋይዳ የሚቀሰምባቸው የዩኒቨርሲቲው ዓለም አቀፍ ግንኙነት የሚጎለብትበት አጋጣሚም ነበር ብለዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የደሴ ከተማ ነዋሪዎች የስራ መመሪያዎችና ደንቦች ሕጋዊ አካሄዱን ተከትሎ ወደ ፈጻሚው እየወረዱ አለመሆናቸውን የሪፖርት ልውጥ መቋረጡንም ይናገራሉ። ኢንተርኔት መቋረጡን በተመለከተ ከኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም።

ኢትዮ ቴሌኮምም ሆነ የኢትዮጵያ መንግስት በዚህ ጉዳይ ላይ በቀጥታ እስካሁን ያሉት ነገር የለም። ይሁን እንጂ ኢትዮ ቴሌኮም ከሁለት ወራት በፊት በ2015 ዓ ም በጀት ዓመት ሪፖርቱን ይፋ ባደረገበት ወቅት በአጠቃላይ በአገሪቱ ለስድስት ወራት የማህበራዊ ትስስር ብዙሀን መገናኛ በመዘጋቱ ምክንያት በደንበኞች ላይ ለደረሰው ጉዳትና መጉላላት የኩባንያው ዋና ስራ አስፈጻሚ ፍሬ ህይወት አያሌው ይቅርታ ጠይቀው እንደነበር መዘገባችን ይታወሳል። ይህ በእንዲህ እንዳለ ከ

ሚልቁ የሰብአዊ መብት ተሟጋች ድርጅቶች አባል የሆኑበት የኪፒቶን ጥምረት እንዲሁም 48 ድርጅቶች በፈረሙት ጥሪ በአማራ ክልል የተቋረጠው የኢንተርኔት አገልግሎት እንዲጀምር ጠይቀዋል። ከ15 ሀገራት የተውጣጡ ተሟጋች ድርጅቶች እንዲሁም ከሀገር ውስጥና ከውጭ ሀገራት የተሳተፉት ፈራሚዎች በአማራ ክልል በግጭት ምክንያት የተቋረጠው የኢንተርኔት አገልግሎት እንዲጀምር ጥሪ አቅርበዋል። አክሰስ ናው በመባል የሚታወቀው የዜጎች ሲቪል መብት ተከራካሪ ድርጅት ከሌሎች የሰብአዊ መብት

ተሟጋቾች ጋር በመሆን በጉዳዩ ላይ የጋራ መግለጫ አውጥተዋል። ተሟጋቾቹ በጥምረት ባወጡት የጋራ አቋም መግለጫ በግጭት ወቅት የኢንተርኔት አገልግሎትን ማቋረጥ ዜጎች አስፈላጊ መረጃን እንዳያገኙ በማድረግ የመረጃ ፍሰትን ይገድባል ብለዋል። መግለጫው በአማራ ክልል ግጭቱ ከተጀመረበት ከነሐሴ ወር አንስቶ የኢንተርኔት አገልግሎት እንደተቋረጠ ገልጿል። የኢንተርኔት አገልግሎትን መዝጋት የዜጎችን መብት መጣስ እንደሆነ የገለጹት ተሟጋቾቹ በግጭት ወቅት የመረጃ ፍሰትን ለማደላደል እና የኢንተርኔት

አገልግሎት ተደራሽነትን ለማረጋገጥ መንግስት ከምን ጊዜውም በላይ ቁርጠኛ አቋም መያዝ እንዳለበት አሳስበዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባችንን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጤ ወረዳ ቅበት ከተማ

ሃይማኖትን በለየ ግጭት ተፈናቅለው በቡታጅራ ቅድስት ማርያም ቤተ ክርስቲያን የተጠለሉ ተፈናቃዮች

የድርጊቱ ፈጻሚዎች በሕግ ጥላ ስር ሳይውሉና የተቃጠሉ ቤቶቻችን ሳይገነቡ ወደ ቀያችን ለመመለስ እንቸገራለን ሲሉ ተናገሩ። የክልሉ የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ መሐመድ ሀሊል ለተፈጠረው ግጭት በሽምግልና እርቅ ለማውረድ ጥረት እየተደረገ እንደሆነ ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስልጤና የሀዲያ ዞኖች አህጉረ ስብከት ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሴ ባወቀ በበኩላቸው

በወረዳው በክርስትና እምነት ተከታዮች ላይ ምቹ ጊዜና ሁኔታ እየተጠበቀ ጥቃት ተፈጽሟል ሲሉ ተናግረዋል። በግጭቱ የመንግስት ኃላፊዎችን ጨምሮ የክርስትናም የእስልምናም እምነት ተከታዮች እንደ ተጎዱ የጠቀሱት ስራ አስኪያጁ አንድን ወገን ብቻ ተጎጂ አድርጎ ማቅረብ ኃላፊነት የጎደለው ነው ብለዋል። የሐዋሲያው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል።

በቅበት ከተማው ሃይማኖትን በለየ ግጭት የደህንነት ስጋት ስላደረባቸው ማንነታቸውን ያልጠቀሱና በቡታጅራ ቅድስት ማርያም ቤተ ክርስቲያን የተጠለሉ አንድ ተጎጂም ከቀያቸው ከተፈናቀሉ ዛሬ አስረኛ ቀን እንደሆናቸው ተናግሯል። ወደ ቀያቸው ለመመለስ የሚያስችል ሁኔታ

እንዳልተፈጠረ ማስረድቷል። የመጡ ሽማግሌዎች አሉ። ከስልጤ ዞን ሆኖ ከተለያዩ ወረዳ ይመጡዋሉ። እነዛ ሽማግሌዎች ወደ ሀገር ወደ ቀያቸው ተመለሱ የሚል ነገር ነው። መጨረሻ የመንግስት አካል ነው ኃላፍትና ይወስድላቸዋል። እኛም የጠፋ ነገር እናስመልሳለን የሚል ነገር ነው። ምንም ተጨባጭና መሰረት ያለው ነገር አይደለም። እኛ ኮንፊደንስ ተሰምቶት እኛ ኃላፍትና እንወስዳለን እናንተን ከሌላ ይሰጣል የሚል ነገር ምንም ያስቀምጡ፣ አንዳችም መስፈርት የለም። በስልጤ ዞን ስልጤ ወረዳ የቅበት ከተማ ሙስሊም ወጣቶች በከተማው ላይ ተንሰራፍቶ ሴቶቻችን ይጥላል

ያሉትን ጉዳዮች በመጥቀስ ከፍተኛ ድምፅ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋር ተጋጅተው እንደነበር የነዋሪዎችን አስተያየት ጠቅሰን መዘገባችን ታወሳል። በግጭቱ የአንድ ሰው ሕይወት በማለፉ በተካረረው ሁከትና ሃይማኖትን ለይቶ ተፈጽሟል በተባለ ጥቃት አንድ መቶ የሚደርሱ ቤቶች እንደተቃጠሉና ከአንድ ሺህ በላይ የክርስትና እምነት ተከታዮች ተፈናቅለው በቡታ ጅራ ቅድስት ማርያም ቤተክርስቲያን እንደተጠለሉ ነዋሪዎች ለአሜሪካ ድምፅ ተናግሯል።

ጉዳዩ በአገር ሽማግሌዎች ተይዟል ያሉት አስተያየት ሰጭው የድርጊቱ ፈጻሚዎች በሕግ ጥላ ስር ሳይውሉ ወደ ቅበት ከተማ እንዲመለሱ መጠየቃቸውን እንደ ተቃወሙት ገልጿል። የተበተነው ሰው ቤቱ ፈርሷል፣ ንብረቱ ወድሟል። ምን ላይ ተቀመጥ ሊባለው ምንም መቀመጫ በሌለበትና ሁለተኛ ደግሞ ድርጊቱን የፈጸሙ አካላት በሕግ ጥላ ስር ሳይውሉ ምንድን ብለን ነው ለራሳችን ነገር ለሌላ መስዋዕትነት ነው ወይም እናዘጋጀው የሚል ነገር ለሽማግሌዎች ስናነሳ የነበረው። ሌላው አስተያየት ሰጭም የቡታጅራ ቅድስት ማርያም ቤተክርስቲያንና

የአዋሳ ከተማ ምመንን ጨምሮ ከልዩ ልዩ አካባቢዎች የተደረገላቸው በሚገኘው ልገሳ እስካሁን ድረስ ለመቆየት እንደቻሉ ማስታውቀዋል። በመንግስት በኩል ግን ይሄ ነው የሚባል እርዳታ እንዳላገኙ፣ በተለይ ሴቶችና ህጻናት በመሰረታዊ አቅርቦቶች እጥረት በአስቸጋሪ ሁኔታ ውስጥ እንደሚገኙ አመላክተዋል።

የታመመ ሰው አለ። የመድኃኒት ችግር አለ። እዚህ አካባቢ ዳይፐር ችግር አለ። የሞዴስ ሚያውን ማታ ሲሰሳድር ነበረ እንደውም ለሁለት ለሶስት ሰው ነው አንድ የታሸገት ሞዴል ለከፋፈል ነበረው ማለት ነው። እና በዛው ልክ ቤተክርስቲያኗ ራሱ በጣም ብዙ እንትን የሚላት ነገር አለ። ያ ቁርስ፣ ምሳ፣ እራት ሲባል ደግሞ የመነመነች ነው ያለችው። እና ቤተክርስቲያኗ እኛም እየተሳቀቅን ነው። የማዕከላዊ ኢትዮጵያ ክልል የእስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ መሀመድ ከልን

በቅበት ከተማ አስተዳደር በግለሰቦችና በፀጥታ ኃይሎች መካከል ተከሰተ ያሉት ግጭት ተካሮ ቁሳዊና ሰዋዊ ጉዳት ማድረሱን ገልጿል። ይሁንና የደረሰው ጉዳት በአንድ ወገን ላይ ብቻ የተወሰነ እንዳልሆነ

ሼህ ማምር ተናግሯል። የተፈጠረው እርስ በርስ አለመግባባት በትምህርት ቤት ልጆች በመውደቃቸውና ሲህር ተደርጓባቸዋል ተማሪዎች በሚል ግጭት ነው የተነሳው። መጨረሻ ላይ አራት ወር ድረስ አለመግባባት ፈጥረው አንዱ ሺባ ሆኗል፣ አንዱ አይኑ ጠፍቷል። ሁለት መቶ ሰባና ምናምን ሴቶች ማለት ነው። በዛ ሰዓት አይ አማራጩ ቁርአን ነው በሚል በየቦታ ሞንታርቦ ከፍተው ሲህርን ለማባረር የከፈቱት ሞንታርቦ የጸጥታ ኃይሉ ሲያነሳ አለመግባባት ተፈጥሮ ወላጅና ጸጥታው በፈጠረው ችግር

የሙስሊምም ቤት የባለስልጣንም ቤት ስር ተደረገ። ያሉትም ሰው ቤት ጉዳት ደርሷል። ግን ከፍተኛ ጉዳት የደረሰው በማን ነው? ሞትም የደረሰው በማን ነው? በሙስሊሙ ነው። የሞተ ሙስሊም ነው። አሁንም ኮማ ውስጥ ያሉ አምስት ታማሚዎች ሙስሊሞች ናቸው። ተወጋው መስጊድ ሚናራ ነው። አንድም ቤተክርስቲያን አልተነካም። አንድም ክርስቲያን

ቁስል አልቆሰለው። ግጭቱን አስመልክቶ አንዳንድ የክርስትና እምነት ተቋማትና ግለሰቦች እያወጧቸው ያሉት መግለጫዎች ኃላፊነት የጎደላቸውና ችግሩን በሰላማዊ መንገድ ለመፍታት የተደረጉ ባሉ እንቅስቃሴዎች ላይ አሉታዊ ጫና የሚፈጥሩ ናቸው ሲሉ ሼህ መሐመድ ተናግሯል። እኛ ግቡ እያልና

በመሀል እንደዚህ እየተከላከልን እያልን ሲኖዶሱ ደግሞ አባቢሶ መግለጫ ማውጣቱ ህዝባችን አስቆጥቶብናል። በእኛም ላይ ህዝባችን ቁጣ አስነስቷል። በአንጻሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰጠችው መግለጫ በስልጠ ዞን ስልጥ ወረዳ ቅበት ከተማ በሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመን ላይ ሃይማኖትን የለየ ጥቃት እንደተፈጸመ አስታውቃለችም። የስልጠና የሀዲያ ዞኖች ሀገረ ስብከት ስራ አስኪያጅ መልአከ ህይወት ቀስስ ንጉሰ ባወቀም በክርስትና እምነት ተከታዮች ላይ

ምቹ ጊዜና ሁኔታ የተጠበቀም ጥቃት እንደሚፈጸም ለአሜሪካ ድምፅ ተናግሯል። በተለያየ ምክንያት ክርስትናን ከዛ ከተማ የማጥፋት እቅድ የነበራቸው ሰዎች አንድ ምክንያት ይፈልጉ ነበረ እና ያ ምክንያት ዝም ብለው ከመሬት ተነስተው ልጆች በትምህርት ቤት የሚታመሙ የሚወድቁ ናቸው ብለው እነሱ ላይ ድግም ተደርጎባቸዋል የሚል ምክንያት አመጡ እና ይህንን በጅምላ ፍረጃ ክርስቲያኖች ናቸው ይህንን ያደረጉት የሚል

እንደዚህ አድርገው ፈረ ክርስቲያኑ ነው ይህንን ያደረገው ብለው ወደዛ ወሰዱትና ሁልጊዜ እየተናኮሏቸው ነበረ። በሌላ በኩል የእስልምና እምነት ተከታዮችም ግድያና የአካል ጉዳት እንደደረሰባቸው የሚገልጹት ሼ ማመድ ያሞነይ እኛ የተፈጠረውን ችግር በሽምግልና ለመፍታት ጥረት እያደረግን ነው ስሉ አመላክቷል። ታውን ሽምግልናው ቀጥላል። መግለጫውን ከምንም አልቆጠረው እኛ መግለጫው የሚያኖረን ሳይሆን የሚያባቢስ ነው። አሁንም የተፈናቀሉትን ወደ ቤት ማግባት

ሰላም ማምጣት፣ የሰላም ንግግር መነጋገር፣ አጥፌውን ደግሞ ህግ ተከታትሎ ህግ መያዝ አለበት። የስልጠና የሃዲያ ዞኖች ሀገረ ስብከት ስራ አስኪያጅ የተፈጠረውን ግጭት በስልጤ በኃይላዊ ሰራ የዳኝነት ስርዓት ለመፍታት የተጀመረውን ጥረት እንደሚደግፉት ገልጿል። ሆኖም ግን ችግሩን ከስር መሰረቱ ከመፍታት ይልቅ ለማድበስበስ የሚደረግ ሙከራ እንዲቆም አሳስቧል።

የሚደረገው መጥፎ ነገር በዚህ ዞን ሽማግሌ ይላክና ነገሩ ይድበሰበስና ምንም አጥፊው ሳይጠየቅ የተጎዱት ሳይካሱ ነገሮች በዚህ መንገድ ይበላሻል። ይሄ ከምን አንጻር ነው? ዞኑ ላይ ድጋሚ ነው በሽማግሌ በማታለል የተሰራው። የሰሞኑ ግጭት ምልክቶች ገና ከወራት በፊት አስቀድሞ እንደታዩ ያወሱት የአህጉረ ስብከቱ ስራ አስኪያጅ፣ መንግስት እንዲከላከል ያደረጉት ጥሪ ችላ በመባሉ ከአንድ መቶ በላይ የክርስቲያን ቤቶች ተለይተው እንደተቃጠሉና ከአንድ ሺህ በላይ ዜጎች እንደተፈናቀሉ ተናግሯልን።

አሁንም ወንጀለኞች ሳይያዙ የተቃጠሉ ቤቶች ሳይሰሩ የወደመው ንብረት ሳይካስና የተዘረፈው ሳይመለስ ለሕይወት የሚያሰጋ ጥቃትን የሸሹ ተፈናቃዮችን ወደ ቀያቸው ተመለሱ ማለት አግባብነት እንደሌለው ተችቷል። የሚቀድመው የትኛው ነው? ሰላማዊ የመኖር ዋስትናቸው ከተማው ላይ ተረጋግጧሉ። ይህን ሽማግሌዎች ብቻ ሳይሆኑ የመንግስት አካላት አብረው እንዲያዩት ለማድረግ ነው እቅዳቸው። ተጠያቂዎችን በሕግ ቁጥር ስር የማዋል ግዴታ ያለበት መንግስት ነው ያሉት ሼህ መሐመድ፣ እኛም መንግስት ያንን ኃላፊነቱን

እንዲወጣ እንጠይቃለን ብሏል። ወንጀለኛው የማያዝ ስልጣን ለእኛ የለንም። መንግስት የያዝ እሱ የተኛው ነው። ወንጀለኛ ለይቶ መልቀም አለበት። የእነሱም ዋስና ግን ለመውሰድ ነው የሄድነው፣ ቤተሰባቸው ለመቀላቀል ነው የወሰድነው እንጂ ዳግም አደጋ ሊደርስባቸው አይደለም። ሽማግሌው የሄደው የእኛም ጥያቄ ነው። ወንጀለኛው ለቅመህ ያዝ፣ የመንግስት የእኛም ጥያቄ ነው። የሽምግልና ሂደቱ የኢትዮጵያ ኦርቶዶክስ ተዋሕዶ እና የእስልምና እምነት ተከታዮችን እንዲሁም

የተፈናቃዮችን ተወካዮችን በማካተት ዛሬም እንደ ቀጠለ መዋሉን ነዋሪዎች ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።

በተከታዩ ዘገባ ደግሞ ወደ ኦሮሚያ ክልል ስናልፍ በኦሮሚያ ክልል አዲስ በተዋቀረው የምስራቅ ቦረና ዞን የጎሎዶላ ወረዳ አላግባብ ተካላለች በሚል የተነሳውን ተቃውሞ ተከትሎ የዘንድሮ የተማሪዎች ምዝገባ እስካሁን እንዳልተከናወነ ተገልጿል። ወላጆች ልጆቻቸውን ወደ አጎራባች ወረዳዎች እየወሰዱ ለማስመዝገብ ቢሞክሩም ትምህርት ቤቶችና የመንግስት አገልግሎት ሰጪ ተቋማት ዝግ በመሆናቸው እንደተቸገሩ ተናግረዋል። የጎሎዶላ ወረዳ

ትምህርት ጽህፈት ቤትም ካለፈው አመት ነሐሴ 23 ቀን ጀምሮ ሊደረግ የነበረው የተማሪዎች ምዝገባ እስካሁን አለመከናወኑን አስታውቋል። ገልሞ ዳዊት ተጨማሪ አለው። በመላ የኦሮሚያ ክልል ካለፈው አመት ነሐሴ 23 እስከ ጳጉሜ 5 የተከናወነው የ2016 ዓ ም የትምህርት ዘመን የተማሪዎች ምዝገባ ከአዲስ የዞን አወቃቀር ጋር በተያያዘ በተቃውሞ ውስጥ በሰነበተችው የጎሮዶላ ወረዳ

እስካሁን እንዳልተደረገ ተገልጿል። የጎሮዶላ ወረዳ ነዋሪው አቶ ዳደቻ ባነታ ልጆቻቸውን ማስመዝገብ እንዳልቻሉ ይናገራሉ። አን እጆሌ ሰደ በርሲሳ ጆሌ ሰደ ኬሳ ጆሌኒ አፉሪ አስኩሊ መናበሩስ በርካ ለመፋ አቀሎ በረተኒ እኔ ስምንት ልጆችን አስተምራለሁ። ከስምንቱ አራቱ የሀረቀሎ መሰናዶ ትምህርት ቤት ተማሪዎች ሲሆኑ፣ ሌሎቹም በበላምበል አንደኛ ደረጃ ትምህርት ቤት ይማራሉ። ይሁንና ስምንቱም ልጆቼም አልተመዘገቡም።

ክልል አቀፍ የተማሪዎች ምዝገባ ከነሐሴ 23 እስከ አጉሜ አምስት ድረስ ተከናውኗል። ትምህርቱ መስከረም 18 ይጀምራል እየተባለ ነው። እኛ ጋራ ደግሞ ምዝገባ እንኳን የለም። ትምህርት የሁሉም ነገር መሰረት ነውና በእጅጉ ስጋት ገብቶናል።

ስማቸውን መግለጽ ያልፈለጉ ሌላው የጎሮዶላ ወረዳ ነዋሪም ልጆቻቸው እንዳልተመዘገቡ ገልጸዋል። ልጆቼ በአንዱ የአምስተኛ ሌላኛው የሁለተኛ ክፍል ተማሪ ናቸው። ሁለቱም አልተመዘገቡም። ለመምህራን ደሞዝ እየተከፈለ አይደለም። የትምህርት መሳሪያም የለም። ተማሪ ቤት ዝግ ነው። የወረዳው ትምህርት ጽህፈት ቤት ሳይቀር በሙሉ አቅሙ እየሰራ አይደለም።

ከዚህ የተነሳ ምንም የመማር ማስተማር እንቅስቃሴ አይታይም። ነዋሪው ልጆቹን ወደ ሌላ ቦታ ልኮ እንዳያስተምር ደግሞ አቅም የለውም። ሁኔታው አስቸጋሪ ነው። ተማሪዎችም የምዝገባው መዘግየት እንዳሳሰባቸው ተናግረዋል። በጎሮዶላ ወረዳ የ12ኛ ክፍል ተማሪ እንደሆነ የገለጸ አንድ ስሙ እንዲጠቀስ ያልፈለገ ተማሪ

እንዲህ ይላል። በረቶን ከእኛ በታች ያልተመዘግቡ የአስራ አንደኛ ና የአስረኛ ክፍል ተማሪዎች እንዴት ልንሆን ነው እያሉ በስጋት ውስጥ ናቸው። ይህ ሁኔታ ከትምህርታችን ያስተጓጉለን ይሆን ወይ በሚል ውጥረት ውስጥ ነን።

የጎሮዶላ ወረዳ ትምህርት ጽህፈት ቤት በበኩሉ ከአዲሱ የምስራቅ ቦረና ዞን አወቃቀር ጋር በተያያዘው ቀውስ በኦሮሚያ ክልል ትምህርት ቢሮ የተነደፈው የተማሪ ምዝገባ ምርሃ ግብር በወቅቱ እንዳልተከናወነ ገልጸዋል። አቶ ሲሳይ አሰፋ የጎሮዶላ ወረዳ ትምህርት ጽህፈት ቤት ምክትል ኃላፊ ናቸው።

ከበጃሞ ጎዲና ወቀ አጋማ አዲሱን የዞን አወቃቀር አስመልክቶ የወረዳ ነዋሪ ለጥያቄው ምላሽ አላገኘም። ስለዚህ የተማሪዎች ምዝገባ አልተከናወነም። የመማር ማስተማር ሂደቱን ለማስጀመር በጣም አስቸጋሪ ሁኔታ ነው ያለው። በወረዳችን ሰማንያ አንድ ትምህርት ቤቶች አሉ። አርባ አንድ ሺህ ተማሪዎችን ለመመዝገብ አቅደን የነበረ ቢሆንም በቀጠለው ቀውስ ምክንያት

ለማከናወን አልተቻለም። ምንም እንኳን ምዝገባው ቢዘገይም ትምህርቱ ከመጀመሩ አስቀድሞ ባለው ጊዜ ውስጥ ምዝገባው እንዲከናወን የተማሪዎች ወላጆች ጠይቀዋል። አማ የእኔ አርብቶ አደር ነኝ። ልጆቼ ወደ ሌላ ወረዳ ወስጄ ለማስተማር አቅሞ የለኝም። መንግስት የህዝቡን ጥያቄ ልብ ብሎ አጢኖ

ባለንበት የመማር ማስተማር ሂደቱን እንዲያስጨምር እጠይቃለሁ። የጎሮዶላ ወረዳ ትምህርት ጽህፈት ቤት ምክትል ኃላፊ አቶ ሲሳይ አሰፋ የምዝገባውን መዘግየት አስመልክቶ ከዞን ኃላፊዎች የተላለፈ የተለየ ምላሽ እንደሌለ ገልጸዋል። ዋቂ ጀዲዮ ሚንታን በርሲቶሶ ቶርቤ ከነ ቶርቤ ለማን ከነ ኬሲዮ ጽሙረሜ ቢፈ ዱላቲን ቶርባን ቶኮ ኬሰብቲ ገልሜ እንደ ፈጣሪ ፈቃድ ለሶስት ወራት ሳይከፈል የቆየው የመምህራን ደሞዝ ከተለቀቀልን

ባለችን ቀሪ ጊዜ የዘገየውን የተማሪዎች ምዝገባ ለማጠናቀቅ እቅድ እያወጣነን የኦሮሚያ ክልላዊ መንግስት ትምህርት ቢሮ የ2016 ዓ.ም መደበኛ የመማር ማስተማር ምራግብር ግብር በአርብቶ አደር አካባቢ መስከረም 7 ቀን እንዲሁም በሌሎች የክልሉ ወረዳዎች ደግሞ መስከረም 14 ቀን እንደሚጀመር ማስታወቁ ይታወሳል። በጎሮዶላ ወረዳ

የዞን መዋቅር አከላለል ተቃውሞ ሳቢያ ከዘገየው የተማሪዎች ምዝገባ በተጨማሪ የጤና አገልግሎትን ጨምሮ መሰረታዊ የመንግስት ስራዎች በመቋረጣቸው ነዋሪዎች በእጅጉ እየተቸገሩ እንደሆኑ ከዚህ ቀደም በተከታታይ መዘገባችን ይታወሳል። አሁንም በወረዳው በተለይ የክረምት እርሻ ወቅት መድረሱና የግብርና ግብዓት ድጋፍ ሊያጡ እንደሚችሉ ስጋት እንዳላቸው ነዋሪዎች ገልጸዋል። የሴፍትኔት ድጋፍ ተጠቃሚዎችም በመንግስት መዋቅሮች ስራ መፍታት እየተቸገሩ እንደሆነም አመልክተዋል።

ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።

ቀጥሎ የምናልፈው ደግሞ ወደ ስደተኞችን የሚመለከት ዜና ይሆናል። በጣሊያን የምትገኘው ትንሿ የላምፔዱሳ ደሴት ከሰሜን አፍሪካ የመጡ ሰባት ሺህ የሚደርሱ ስደተኞችን ለማስተናገድ ዛሬ ስትታገል ውላለች። ትላንት ረቡዕ የደረሱትን ጨምሮ በደሴቲቱ የስደተኞች ቁጥር ከአጠቃላይ የአካባቢው ነዋሪ ሕዝብ ብዛት ጋር እኩል እንደሆነ ተገልጿል። ተከታዩ የሮይተርስ ዘገባ ዝርዝሩን ይዟል።

ከሰሜን አፍሪካ ስደተኞችን ጭና ስትጓዝ የነበረች ጀልባ ትላንት ረቡ በጣሊያን ከምትገኘው ላምፔዱሳ ደሴት አቅራቢያ ከተገለበጠች በኋላ ስደተኞቹን ለማዳን በተደረገው ጥረት የአምስት ወር ህጻን ልጅ ሰምጦ መሞቱን የጣሊያን ሚዲያ ዘግቧል። ከቱኒዚያ የተነሳው ጀልባ የተገለበጠው በጣሊያን የባህር ዳርቻ ጠባቂዎች እይታ ውስጥ ከመግባቱ ጥቂት ቀደም ብሎ ሲሆን

የህፃኑን እናት ጨምሮ በጀልባው ላይ የነበሩትን ሌሎች ተሳፋሪዎች ህይወት ማትረፍ መቻሉን የሀገሩ ሚዲያዎች ዘግበዋል። ለህፃኑ ሞት መንስኤ የሆነው አደጋ የደረሰው ወደ ላምፔዱሳ ደሴት የሚያቀኑ ስደተኞች ቁጥር ጨምሮ ደሴቲቱ ስደተኞችን ለማስተናገድ ያላት አቅም እየተሟጠጠ በመጣበት ወቅት መሆኑም ተገልጿል። በጣሊያን ደቡባዊ ጫፍ ላይ የምትገኘው ደሴት በአውሮፓ ለሚታየው የስደተኞች ቀውስ

መነሻ ተደርጋ ስትቆጠር ቆይታለች። አብዛኛውን ጊዜም ከሰሜን አፍሪካ የሚነሱ ስደተኞች ወደ አውሮፓ ለመሻገር የሚጠቀሙባት የመጀመሪያ መዳረሻ ወደብ ሆና ቆይታለች። ስደተኞቹ ደሴቷ ላይ እንደደረሱ በእንግዳ መቀበያ ማዕከል ውስጥ የሚቆዩ ሲሆን ማዕከሉ የማስተናገድ ያለው አቅም ግን አራት መቶ ሰው ብቻ ነው። ይህ ሁኔታ ያሳሰባቸው የተባበሩት መንግስታት ድርጅት ዋና ፀሐፊ አንቶኒዮ ጉተሬዥ

በጉዳዩ ላይ የአውሮፓ ህብረት አንድነት ማሳየት አለበት ሲሉ ጥሪ አቅርበዋል። ይህ ችግር ከፍተኛ ቁጥር ያለው ስደተኞችን እየተቀበሉ ያሉ አገሮች ችግር ብቻ አይደለም። ይህ የአውሮፓ አህጉር ችግር ነው። በተለይ ደግሞ የአውሮፓ ህብረት፣ ስለዚህ ትብብሮች የሚደረጉበትና ችግሩን በጋራ መሸከም የሚያስችል አሰራር ሊኖር ይገባል።

ረቡዕ ዕለት ብቻ ወደ ደሴቲቱ የገቡት ስደተኞች ቁጥር 1800 ሲሆን በአጠቃላይ በደሴቱ ያሉ ስደተኞች ቁጥር ወደ 7000 መድረሱን የአካባቢው ሚዲያዎች ዘግበዋል። ወደ ጣሊያን የሚደርሱ ስደተኞችን የጫኑ ጀልባዎች ቁጥር ካለፈው ዓመት መግቢያ ጀምሮ እጅግ እየጨመረ የሄደ ሲሆን፣ ባለፈው ዓመት በተመሳሳይ ሰዓት ከነበረው ቁጥር ጋር ሲነጻጸር በእጥፍ ጨምሯል።

የጣሊያን የሀገር ውስጥ ጉዳይ ሚኒስትር ማክሰኞ ለት ባሻሻለው መረጃ መሰረትም ከባለፈው አመት ጀምሮ 118500 ስደተኞች በጀልባ ተሳፍረው ጣሊያን ገብተዋል። ሐሙስ ለት ወደ ላምፔዱሳ ደሴት የገቡ ስደተኞችን ለማስተናገድ ጥረት እየተደረገ ባለበት ወቅት የጣሊያን ምክትል ጠቅላይ ሚኒስትር ማቴዎ ሳልቪኒ ለቀውሱ አውሮፓን ተጠያቂ አድርገዋል።

መጀመሪያም ተናግሬ ያለሁ በላምፔዱሳ እየሆነ ያለው ነገር ለአውሮፓ ሞት ነው። ረቡዕ ዕለት የሞተው ሕፃን የአውሮፓን ሞት፣ የፖለቲካውን፣ የባህሉን፣ የማህበራዊ እሴቱን ሞት ይወክላል። ምክንያቱም ጣሊያን ብቻዋን ናት። በዚህ ላይ ደግሞ በርሊንና ፓሪስ ድንበሮቻችንን እንዘጋለን ያሉበትን አሳዛኝ ጊዜ ጨምሩበት።

ዛሬ የቬንቲሚሊያን ድንበር ማስታጠቅ እንደሚፈልግ ደጋግሞ የሚናገር የፈረንሳይ ሚኒስትር አለ። አብሮነቱ፣ አካታችነቱ፣ መካፈሉ፣ አረንጓዴነቱ የት እንዳለ አላውቅም። በአጠቃላይ በዚህ ውስጥ ብቻችንን ማለፍ አለብን። ጣሊያን ከሰሜን አፍሪካ ባህር አቋርጠው ወደ ደሴቷ ከደረሱ ስደተኞች መካከል በመቶዎች የሚቆጠሩትን ረቡዕ ዕለት ወደ ሲሲሊ አስተላልፋቸዋለች።

የጣሊያን ቀኝ አክራሪ መንግስት ስደትን በመቃወም ጠንካራ አቋም ወስዷል። በሐምሌ ወር የስደተኞችን ፍልሰት ለመግታት የአውሮፓ ኅብረት ከቱኒዚያ ጋር ውል እንዲፈራረም አድርጓል። አሁንም ከሌሎች ስደተኞች ከሚነሱባቸውና መተላለፊያ ከሆኑ ሀገራት ጋር ተመሳሳይ ስምምነቶች እንዲፈጸሙ ግፊት እያደረገ ነው። በሌላ በኩል ደግሞ የጣሊያን መንግስት ስደተኞችን በማዳን ስራ ላይ የተሰማሩ

በርካታ በጎ አድራጊ ድርጅቶችን ኢላማ ያደረገ ሲሆን ጀልባቸውን በመያዝና የነፍስ አድን ስራዎችን እንዳይሰሩ በመከልከል ሊያስቆማቸው ይሞክራል። በጎ አድራጎት ድርጅቶች ከህገ ወጥ የሰው አዘዋዋሪዎች ጋር በመተባበር ይሰራሉ የሚል ክስ የሚቀርብባቸው ሲሆን ተቋማቱ ግን ክሱን አጥብቀው ይቃወማሉ። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

አሁን ደግሞ ወደዚህ ወደ ዋሽንግተን ዲሲ መለስ ስንል የኮቪድ-19 ወረርሽኝ አሜሪካውያን ሰራተኞች የዕለት ተግባራቸውን የሚያከናውኑበትን መንገድ ለውጦታል። ዛሬ በሚሊዮን የሚቆጠሩ ሰዎች ቢያንስ ከስራቸው ከፊሉን የሚሰሩት

ከቤታቸው ነው። ባለሙያዎች እንደሚሉት መስሪያ ቤቶች በተለወጠው አሰራር የሰራተኞችን ፍላጎት የሚመጥኑ ሆነው መሻሻል ይኖርባቸዋል። የዚህንም ማሻሻያ ምንነት ለመወሰን የፌዴራል ሕንፃዎችን በበላይነት የሚቆጣጠረው የዩናይትድ ስቴትስ ጠቅላላ አገልግሎት አስተዳደር ወይም ጂኤስኤ በሙከራ ላይ ይገኛል። የአሜሪካ ድምጿ ዘጋቢ ዶራ መኳር የወደፊት መስሪያ ቤቶችን የሚመለከቱ ቤተ ሙከራዎችን ይበልጥ ለማወቅ ጎብኝታለች። ደረጃ

ደስታ ያቀርበዋል። የስራ ቦታ ፈጠራ ቤተ ሙከራዎች ልክ እንደ መደበኛው ቢሮ አይነት ናቸው። ሌሎቹ ክፍሎች ልክ እንደ መኖሪያ ቤት ይመስላሉ። እነዚህን ሁሉ የቤት እቃዎች የተዘጋጁት በግል ኩባንያዎች ነው።

የፌዴራል ህንፃዎችን በበላይነት ከሚቆጣጠረው የዩናይትድ ስቴትስ ጠቅላላ አገልግሎት አስተዳደር ጂኤስኤ ጋር በመተባበር ከነዚህ አዘገጃጀቶች የወደፊቱን የቢሮ አይነት የሚወክሉ ስለመሆኑ እየተመለከቱ ነው። የጠቅላላ አገልግሎት አስተዳደሩ ዋና አርክቴክት ቻክ ሃርዲ ስለዚሁ ሲናገሩ፣ ቢሮው በውዴታ የሚስብ ማግኔት እንጂ የግዴታ መሆን የለበትም።

ሰዎችን ሆን ብሎ ወደ እሱ ሊያመጣ የሚችል ቢሮ እየፈለግን ነው። በዚህ ዓመት በሚፈጀው ሙከራ ማንኛው የፌዴራል ሰራተኛ ቤተ ሙከራ ውስጥ ቦታ እንዲይዝ ይፈቀድለታል። በምትኩ ስለ ቆይታቸው አስተያየት ይሰጣሉ። ሃርዲ እንዲህ ይላሉ፣ ይህ ለሁሉም የሚስማማ አንድ አይነት ነገር አይደለም።

በተወሰኑ ኤጀንሲዎች እና በተወሰኑ ቢሮዎች ብዙ አይነት መፍትሄዎች ሊኖሩ ይችላሉ። እኛ ደግሞ ከሁሉም አይነት ያለበት የመፍትሄ አይነቱ የቱ እንደሆነ እያየን ነው። ባለሙያዎች ከወዲሁ የሚያውቁት ነገር ከኮቪድ ወዲህ ያው የድሮ ቢሮ ራሱ አይነት የማይሰራ መሆኑን ነው። ወረርሽኙን ከተመቸው ቤታቸው ሆነው በመስራት ያሳለፉት ሰዎች በብዙ ትናንሽ ሳጥኖች ወደ ተከፋፈለው ቢሮአቸው መመለስ አይፈልጉም። አብዛኞቹ ባዶዎች ናቸው።

ኡዲታያ ሳንግሂቭ ከአስተዳደር አማካሪው ተቋም የሪል ስቴት ኃላፊ ናቸው። ወዳዘጋጀንባቸው አብዛኞቹ ቢሮዎች ሰዎች ተስበው እንዲመጡበት ነው የምንፈልገው። አብዛኞቹ ግን የሳጥን ማሳዎች ናቸው። በጣም አስቀያሚ ደስ የማይሉና ማንም ሊመጣባቸው የሚፈልጋቸው አይነት አይደሉም። አዲታያ አሁንም ይቀጥላሉ።

ቢሮ መምጣት በድንገት ምርጫ ሆኗል። አማራጭ ነው። አንድ ሰው የሚሰራበትን ቤቱን ጥሎ መርጠው የሚመጣበት ቢሮ መሆን አለበት። የቤተ ሙከራው ስፍራ ማለት የተሻሉ የቢሮ ቁሳቁሶችና ቴክኖሎጂዎች ያሉበት ስፍራ ማለት ነው። ይበልጥ የተቀላጠፉ አገልግሎች ይኖሩታል።

ይህ ጠረጴዛ ለምሳሌ የቢሮ እቃዎችን እንደ ልብ ማዟዟር እንዲቻል ተጣጣፊ ከሆኑ ከተለያዩ ትናንሽ ቁርጥራጭ እንጨቶች የተሰራ ነው። ሳንጋቪ በርቀት ይሁን በአካል ልዩነቱን መናገር የማያስችል የስብሰባ አዳራሽ ለማዘጋጀት አቅደዋል። ምናልባትም ሰራተኞች የሚፈልጓቸው አንዳንድ ነገሮችን ለማድረስ ያገለግላል።

ስለዚህ ብዙ ሰዎች ከቤት የሚሰሩበት አንዱ ምክንያት ልጆችን ማመላለስ አለባቸው፣ ልብስ ማጠብ ይኖርባቸዋል፣ ውሻውን መንከባከብ አለባቸው እና ስለዚህ በህንፃ ውስጥ የቤት እንስሳት እንክብካቤ ቢኖርስ? በህንፃ ውስጥ የልጆች እንክብካቤ ቢኖርስ? ስለሆነም ወደ ቢሮው የሚሄደው ህይወቴ

ቀላል እንዲሆንልኝ ለሚያደርጉ ነገሮች እንጂ ወደ ቢሮ ስለሚሄድ የሚከብደኝ ነገር ኖሮ አይደለም። የወደፊቱን ቢሮ ለማነጽ የሚያቅዱ ሰዎች ሶስት ዋና መስፈርቶችን ለማሟላት ይሞክራሉ ይላሉ የጠቅላላ አገልግሎት አስተዳደር ኃላፊ ሀርዲ። ጥራት ያለው መሆን አለበት፣ አላማን ማገልገል አለበት፣ ይህም ሆኖ ደግሞ ያማረ መሆን አለበት።

አንተ ምድር ቤት ውስጥ ያለህ ወይም አስረኛ ፎቁ ላይ ያለው ህንፃ ላይ እንደሆንክ ወደሚመስልህ የቢሮ ሕንፃ መግባት አትፈልግም። እኛ እዚህ ማድረግ የምንፈልገው ያ እንዳይሆን ነው። ያ ማለት የወደፊቱ ቢሮ እንደ ቤት ያለና በትንሹ የሚመስል ይሆናል ማለት ነው።

እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ሳድ ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ዘገባችን ነው የምናልፈው። ባለፈው ዓመት የነበረውን የዋጋ ግሽበት ይዳስሳል

ላይ መለስ በተሸኘው የ2015 ዓ ም ከ30 በመቶ በላይ የደረሰው የዋጋ ግሽበት ህብረተሰቡ በኑሮ ውድነት የተፈተነበት እንደነበር የተለያዩ ባለሙያዎች በተለያየ ጊዜ ተናግረዋል። የኢኮኖሚ ባለሙያው ዶክተር አደም ፈቶና የፋይናንስ ባለሙያው አቶ ይርጋ ተስፋዬ ለአሜሪካ ድምጽ በሰጡት አስተያየት ለዋጋ ግሽበቱ መባባስ የኮቪድ-19 ወረርሽኝ

ጦርነትና አለመረጋጋት፣ የንግድ ሚዛን መዛባት መዛባትና የውጭ ምንዛሬ እጥረት እንዲሁም አንዳንድ የመንግስት ፖሊሲዎች አስተዋጽኦ ማድረጋቸውን ተናግረዋል። በዚሁ ዓመት መንግስት ከብሔራዊ ባንክ የተበደረው 180 ቢሊየን ብርም ወደ ገበያው በመለቀቁ ለዋጋ ግሽበቱ መባባስ ትልቅ ሚና እንደተጫወተ ባለሙያዎቹ አስረድተዋል። ይሁንና

የኢትዮጵያ ኢኮኖሚ ማደጉን አላቆመም፣ ሲሉም አስተያየታቸውን ሰጥተዋል። ገብረ ሚካኤል ገብረ ማርያም ዝርዝር አለው። ባለፈው 2015 ዓ ም የኢትዮጵያ ኢኮኖሚ አጠቃላይ ይዞታ ምን ይመስል እንደነበረ አስተያየታቸውን ያጋሩን ባለሙያዎች በተለያዩ ምክንያቶች ጫና የበረታበት እንደነበረ አውስተዋል። ውጤቱም በዋጋ ግሽበት ጎልቶ እንደታየ ገልጿል።

ዓመታዊ የዋጋ ግሽበቱ ከ30 በመቶ በላይ መድረሱን የተናገሩት የፋይናንስ ባለሙያው አቶ ይርጋ ተስፋዬ በማንኛውም መመዘኛ ይህ በጣም ከፍተኛ የሚባል እንደሆነና የህብረተሰቡን ኑሮ ማናጋቱን ያስረዳሉ። ለምሳሌ አንዱ የወርደ መውስተኛ ከሚያገኘው ገንዘብ ውስጥ ከ30 ፐርሰንት በላይ ለመሰረታዊ ፍጆታዎቹ የሚያውል ከሆነ ድሃ ነው። ምን ማለት ነው? ለኢንቨስትመንት ለሴቪንግ ጉብኝት ማድረግ ምናምን

እንደዛ የሚሆን ገንዘብ ሊተርፈው አይችልም። አሁን ይህንን ወደ እኛ ሀገር እናምጣው። አብዛኛው በተለይ ተቀጥሮ የሚሰራ የወር ደሞዝተኛው ሰው ደሞዙን ሀምሳ ስልሳ ፐርሰንት አይደለም ወይ ለቤት ኪራይ የሚከፍለው? ከዛ የተረፈችው ለምግብ ሆኖ ልጆችን ትምህርት ቤት ለመላክ አይደለም ወይ እየተቸገረ ያለ ህብረተሰብ? በዝቅተኛ የኑሮ ደረጃ ላይ ያሉ፣ ደሞዝ በየወሩ ጠብቀው የሚያገኙ የቤተሰብ ቁጥራቸው ከፍ ያሉ ሰዎች በጣም ይጎዳሉ። መሰረታዊ ነገር እንኳን ማግኘት ከባድ ነው።

በከፍተኛ የዋጋ ግሽበት የታጀበው የኢኮኖሚው ሁኔታ አመቱን ለብዙዎች ከባድ አድርጎት እንዳለፈም አቶ ይርጋ ተናግረዋል። የኑሮ ውድነት፣ የገንዘብ የመግዛት አቅም መዳከም፣ በገበያ ውስጥ እቃዎች እንደ ልብ አለመገኘት፣ በተለይ ከውጭ የሚመጡ እቃዎች፣ እነዚህ እነዚህ ነገሮች ጋር ተያይዘው ከባድ ጊዜ ነበረ። ለነጋዴውም ቢሆን እጅግ ፈታኝ ነው የነበረው። ለአብዛኛው ነጋዴ ከውጭ የሚመጡ እቃዎች በአል የውጭ ምንዛሬ እጥረት ምክንያት

ማግኘት ከባድ ነው። ተበድረውን ቢዝነሳቸውን ራን ለማድረግ ለሚፈልጉ ሰዎችም የባንክ ብድር አክሰስ ለማድረግ አስቸጋሪ ጊዜ እኔ ነበረ። ና ለእኔ ከባድ አመት ነበረ ብዬ አስባለሁ። የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው በፍጥነት እየናረ የመጣው የዋጋ ግሽበት ከግለሰቦች ጀምሮ እስከ ፖሊሲ አውጪዎች ድረስ በሁሉም የኢኮኖሚ ተዋናዮች ዘንድ ተጽዕኖ ማሳደሩን ያመለክታሉ። ይሄ ነገር ከሶስት ፐርሰንት አልፎ አስር ሀያ ሰላሳ እያለ በሚሄድበት ጊዜ

ፖሊሲ አውጪዎች ተረጋግተው ፖሊሲ እንዳይቀርጹ የሚያደርግበት ሁኔታ አለ። ግለሰቦች ጋር ስንሄድ እንግዲህ በመንግስት ሰራተኞች በምናይበት ጊዜ አብዛኛው እንግዲህ ደሞዝ በየቀኑ አይጨምርም። ምናልባት በአመታት እንደዚህ ወይም ደግሞ በእድገት አንዳንድ ነገሮች ሊጨምር ቢችሉ ምናልባት እሱም ደግሞ ዝቅተኛ የሆነ መጠን ነው ያለው። ጡረተኞች አሉ ገቢያቸው በጣም ቋሚ የሆነ ምንም የማይለዋወጥ ማለት ነው። ስለዚህ ይሄ ኢንፍሌሽን

ቅድም ካልኩት የማክሮ ኢኮኖሚ ተጽዕኖ በተጨማሪ ግለሰቦች ከሄዶ የመግዛት አቅማቸውን ያዳክመዋል። በተገባደደው ዓመትና ቀድሞም በነበሩት እንደ ኮቪድ አስራ ዘጠኝ ወረርሽኝ፣ ጦርነትና ግጭት፣ የንግድ ሚዛን መዛባትና ድርቅ የመሳሰሉ ችግሮች በኢኮኖሚው ላይ አሉታዊ ተጽዕኖ ማሳደራቸውን የሚናገሩት ዶክተር አደም ፈቶ የኢንቨስትመንት መዳከምና የብድር ጫናም እንደዚሁ ለችግሩ መባባስ ሚና እንደነበራቸው ያብራራሉ።

ኢንቨስትመንት የግሉም ኢንቨስትመንት ተቀዛቅዟል። በፊት ከሰላሳ አምስት ፐርሰንት በላይ ነበር ከአጠቃላይ ኢኮኖሚው ጋር ስናነጻጽረው ይሄ ኢንቨስትመንቱ ጂዲፒ ሬሾ የምንለው ማለት ነው። አሁን ወደ ሀያ አምስት ፐርሰንት አካባቢ እየወረደ ያለበት ሁኔታ ነው ያለው። ይሄ እንግዲህ በየአካባቢው

ባሉ ነገሮች እንደዚሁም የዓለም አቀፍ ዲፕሎማሲያችንን ተከትሎ የብድርና የእርዳታ አንዳንድ ነገሮች መቀዛቀዛቸውን የግሉም ሴክተር እንደ ልቡ ተንቀሳቅሶ አንዳንድ ብድር ማግኘት ያልቻለበት ሁኔታ ስላለ ተቀዛቅሶ ነው። ያው ኢንቨስትመንት መቀዛቀዝ እንግዲህ ምርትም ላይ በኋላ ላይ ያሳድሮ ተዝሟል።

ከብድር ጫና ካየን አሁንም ቢሆን ከፍተኛ የሆነ ጫና ነው ያለብን። ምናልባት ከጂዲፒ አንፃር ካየ ነው ከአጠቃላይ ኢኮኖሚ አንፃር እስከ ከሀምሳ ፐርሰንት በላይ የሚሆነውን ኢኮኖሚያችን የሚይዘው የሀገር ውስጥና የውጭ ሀገር ብድር ነው።

ብዙ የጂዲፒያችንን መጠን የሸፈነ በሄደ ቁጥር በየወሩ፣ በየኳርተሩ፣ በየዓመቱ ለብድሉን የምንከፍልበት የብድሉን ወለድ የምንከፍልበት በሂደት ጫና ውስጥ አጣጥቅኝ ውስጥ የሚከብበት ሁኔታ ስላለ አሁንም ቢሆን የብድሉ ሁኔታ መታሰብ ያለበት ሁኔታ ነው። አቶ ይርጋ ተስፋይም የመንግስት የገንዘብ ፖሊሲና የውጭ ምንዛሪ እጥረት የዋጋ ግሽበቱን እንዳናሩት ያመለክታሉ።

ሞኔታሪ ፖሊሲው በጣም ሃይሊ ኮንትሮልድ መሆን በጣም በቁጥጥር ላይ የተመሰረተ መሆን ገበያው ነፃ ለመሆን የተፈለገውን ያክል የገንዘብ አቅርቦት እና ፍላጎት በገበያ ዋጋ አለመመራት ትልቁን ችግር አምጥቶታል ብዬ አስባለሁ። ገበያ ላይ ያለው የመሰረታዊ ሸቀጣሸቀጦች አቅርቦትና ፍላጎት መካከል የሚደረግ ንጽጽሮሹ ነው ዋጋውን ወደ ላይ መውደታችን የሚያወጣው።

ፍላጎት ከአቅርቦት በጣም እየበለጠ ነው እየሄደ ያለው። ስለዚህ ዋጋ ወደ ላይ ይወጣል። ይሄ አንደኛው ፋክተር ነው። ሁለተኛው ፋክተር ደግሞ አብዛኛው ለኮንሰምፕሽን የምንጠቀማቸው እቃዎች ከውጭ ነው የሚመጡት። ከውጭ ሲመጡ ደግሞ የዶላር አቅርቦቱ እጥረት ስላለ ዶላር አዚ ኮሞዲቲ ሳፕላይ ኮንስትሬንት ስለሆነ፣ ትንሽ ስለሆነ ዋጋው ይጨምራል። ለዛ ነው በባንክና በፓራለል ማርኬት ወይም በትይዩ ገበያው መካከል ከፍተኛ የሆነ የምንዛሬ ልዩነት ያለው ማለት ነው። በዛ ምክንያት እንደገና ሌላ የዋጋ ጭማሪ ይኖራል ማለት ነው።

እነዚህ ሁሉ ተደራርበው ጫናውን ማላ እያሳርፉታል ሸማቹ ላይ ያሳርፉታል። መንግስት በ2014 ዓ ም ከብሔራዊ ባንክ 74 ቢሊዮን ብር ብድር እንደወሰደ ያወሱት አቶ ይርጋ በ2015 ዓ ም ግን ይኸው ብድር 180 ቢሊዮን ብር መድረሱን ገልጸዋል። ይህን ያህል መጠን ያለው ገንዘብ ወደ ገበያው በመለቀቁም ግሽበቱን እንዳባባሰው ተናግረዋል።

ይሁንና የኢትዮጵያ ኢኮኖሚ በዚህ ሁሉ ፈተና እያለፈም ማደጉን እንዳላቆመ ዶክተር አደም ፈቶ ይገልጻሉ። እነዛን ሁሉ ፈተናዎች አልፎ እድገቱ ዜሮ መገታት ሲኖርበት ዜሮ መሆን ወይም ደግሞ ኔጌቲቭ መሆን ሲኖርበት፣ አሁንም ቢሆን እንግዲህ ጥሩ የሆነ ፖዚቲቭ የሆነ ከዜሮ በላይ የሆነ እድገት መምጣቱ ብዙዎች የተስማሙበት ነገር ነው። ባለሙያዎቹ ስለ ቀጣዩ ዓመት ያላቸውን ተስፋና ስጋትም አጋርተዋል።

የአክሲዮን ገበያ ለማቋቋም እንቅስቃሴ መጀመር፣ የብሔራዊ ባንክ አዲስ ውሳኔዎችና በሸኘነው 2015 ዓ ም የተወሰዱ ሌሎችም እርምጃዎች በቀጣዩ ዓመት ኢኮኖሚው ላይ በጎ ተጽዕኖ ሊፈጥሩ እንደሚችሉ አቶ ይርጋ ጠቁመዋል። ውጤቱ ግን በአፈጻጸማቸው ላይ ይወሰናል ባይ ናቸው። መንግስት ራሱ አሁን እቅዱ ኢንፍሌሽኑን ካለበት ሰላሳ እና ከዛ በላይ ፐርሰንት ወደ ሀያ ፐርሰንት የማውረድ እኔ እንዲሳካ በጣም ነው

መመኛውም መመፈለያውም መስራትም ያስፈልጋል፣ መረባረብ ያስፈልጋል። ግን እንደ ማለት ቀላል አይደለም። አንድን አመት ኢንፍሌሽን በአንድ ጊዜ በአስር ፐርሰንት ምናምን መቀነስ ከባድ ነው፣ ግን መደረግ አለበት። ሌላው ትልቁ ሊሰራበት የሚገባው ነገር የውጭ ምንዛሬ ግኝታችንንና አጠቃቀማችንን ማስተካከል ነው።

ብሔራዊ ባንክ ቅድምም እንዳልነው ለመንግስት የሚያበድረውን የብድር መጠን ላይ ካፓ ብዙ አበጅቶለታል። ከዚህ በላይ አንሰጣቸውም ለመንግስት ብሏል። እንግዲህ ያንን ማስቀጠል ይችላሉ። ከባድ ነው። የእኛ ሀገር ትልቁ ችግሩ ብሔራዊ ባንክ ተጠሪነቱ ለመንግስት ነው እንጂ ለተወካዮች ምክር ቤት አይደለም። ብሔራዊ ባንክ ገዥው ተጠሪነታቸው ለጠቅላይ ሚኒስትሩ ስለሆነ የተጽዕኖ ጫና የማድረግ ነገር ሊኖረው ይችላል።

ለ2016 ዓ ም የጸደቀው ሀገራዊ በጀት ብዙ እንዳይጨምር በማድረግ የባንክ ዘርፉን ለውጭ ባለ ሀብቶች በመክፈትና ሁለተኛውን የሀገር በቀል የኢኮኖሚ ማሻሻያ ዕቅድ በማውጣት መንግሥት ኢኮኖሚውን ለማነቃቃት የዋጋ ግሽበቱንም ለመቆጣጠር እየጣረ እንደሚገኝ አስታውቀዋል። ይህ የመንግሥት የኢኮኖሚ ማነቃቂያ ሊሰራ የሚችለው ግን ሰላም ካለ ብቻ ነው ይላሉ ዶክተር አደም።

ፐርፎርማንስ ወይም ደግሞ አፈጻጸም የምንለው ነገር የሚወሰነው በጸጥታና በደህንነት ዙሪያ ላይ በሚወስዳቸው እንትኖች ማለት ነው። እንግዲህ ዝም ዛም እየተነሱ ያሉ ነገሮች አሉ። እነሱም ነገሮች በተቻለ መጠን በንግግር በሌሎች ነገሮች መፍታት ያስፈልጋል። እነሱ ሄደው ኢኮኖሚ ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው። በሁለት ሺህ አስራ ስድስት ዓመተ ምህረት በባንኮች ለማይገለገለው የህብረተሰብ ክፍል ዋነኞቹ የፋይናንስ ምንጮች ለሆኑትና

ኢኮኖሚውን በማንቀሳቀስም ትልቅ ሚና ለሚጫወቱት አነስተኛ የብድርና ቁጠባ ተቋማት መንግስት ትኩረት እንዲሰጥም ባለሙያዎቹ ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

በፕሮግራማችን ላይ ያላችሁን አስተያየት ለማድረስ ወይም ደግሞ በተለያዩ መሰናዶቻችን ላይ ቢካተቱ የምትሏቸውን ጉዳዮች ለመጠቀም በምን ታገኙናላችሁ የሚለውን ማስታወቂያ ነው ሰምተን የተመለስ ነው። ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ አሁንም መተላለፉን ይቀጥላል። ከተከታዩ ዝግጅታችን የሚሆነው ደግሞ ሳይንስና ቴክኖሎጂ ነው።

የአሜሪካ ድምጽ ተመልሰናል። ዛሬ ከአብዛኞቹ ኮምፒውተሮች በተለየ ሁኔታ ኳንተም ኮምፒውቲንግ የኮምፒውተሮችን ያልተገደበ አቅም ለመጠቀም የሚያስችል ይመስላል። እየወጣ ስላለው አዲስ ቴክኖሎጂ እስካሁን የምናውቀው ግን እጅግ በጣም ጥቂቱን ነው። የአሜሪካ ድምጽ ዘጋቢ ጁሊ ታቦህ ተከታዩን ዘገባ በዚህ ዙሪያ አሰናድታለች። ደረጃ ደስታ እንደሚከተል ያቀርበዋል።

ኦፕንሃይመር ከተሰኘው ፊልም ማስታወቂያ ላይ ከዚህ መሳሪያ ጋር የምንታመን መሆናችንን እንጃ አላውቅም ይላል። ኦፕንሃይመር የተሰኘው ፊልም ኦፕንሃይመር እና የአቶሚክ ቦምብ እድገት በሚለው በአሜሪካዊው የፊዚክስ ሊቅ ጄ ሮበርት ስራ ላይ የተመሰረተ ነው።

ለፊልሙ ስራ ዝግጅት እንዲረዳው የፊልሙ ዳይሬክተር ክሪስቶፈር ኖላን ስለ ኳንተም ፊዚክስ ሰፊ ጥናት አካሂደዋል። የካሊፎርኒያ ቴክኖሎጂ ኢንስቲትዩት እንደገለጸው ጥናቱ ተፈጥሮ የተገነባበትን መሰረታዊ ቁስ ባህርያት ና አለባዊያን ለይቶ ለማወቅ የተደረገ የቁስ አካልና የኃይል ወይም ኤነርጂ መሰረታዊ የጥናት ደረጃ ነው ብሎታል። ኦሊቪያን ሌን በአይቢኤም የኳንተም ቡድን የዓለም አቀፍ ትምህርት

ተሟጋች ና ቡድን መሪ ናቸው። ስለ ኳንተም ኮምፒውቲንግ ለቪኦኤ ይህን ተናግረዋል። ኳንተም ኮምፒውቲንግ በመሰረቱ አዲስ ማዕቀፍና ስሌቶችን በመስራት ስልተ ቀመሮችን ወይም አልጎሪዝምን ለማከናወን የሚረዳ አዲስ መንገድ ነው። የድሮዎቹ ኮምፒውተሮች የሚሰሩት ወይም ለቀመር የሚጠቀሙት ቢትስን ነው ይላሉ ኦሊቪያ ሌንስ

መረጃዎችን የሚተረጉሙት ሁሉንም ወደ ዜሮ እና አንድ ቁጥሮች በመቀየር ነው። የሚመሩት በነባሩ እና የጥንቱ የፊዚክስ ህግ ነው። የኳንተም ኮምፒውተሮች ግን የሚሰሩት በኳንተም ፊዚክስ ነው ይላሉ ሌንስ።

ባይነሪ የሚባሉት ሁለቱን የአንድና ዜሮ ቢትሶችን ከመጠቀም ይልቅ የረቀቁ የስሌት እምነቶችን ይጠቀማሉ። ማለትም በአንድ ጊዜ ከዜሮ ማነስ ያለች ነቁጥ ዜሮን፣ ከአንድም ያነሰች ነቁጥ አንድን በተመሳሳይ ጊዜ ይጠቀማሉ። ይህ ማለት ኳንተም ኮምፒውተር በነባሩ ኮምፒውተር ጨርሶ ሊፈቱ ያልቻሉና የማይችሉ ችግሮችን በተሻለ አስደናቂ ፍጥነትና ጥራት የመፍታት አቅም አለው ማለት ነው።

ኦሊቪያ ሌንስ እንደሚሉት ኳንተም ሜካኒክስ ከወዲሁ በብዙ መልኩ የቴክኖሎጂ አብዮት አምጥተዋል ከላፕቶፕና የእጅ ስልኮቻችን ላይ ካሉት የሶሊድ ስቴት ሃርድ ድራይቨር ቴክኖሎጂዎች አንስቶ እስከ ሌዘርና ጂፒኤስ ድረስ ያሉትን ቀይረዋል።

ይህ አዲስ ቴክኖሎጂ መድኃኒትን ሊያሻሽል፣ በአየር ንብረት ለውጥ በኩል ሊረዳ፣ ረዥም ርቀት ሊጓዙ የሚችሉ ፈጣን መርከቦችና ጀልባዎች አውሮፕላኖችን መፍጠርም እንደሚያስችል ሌንስ ተናግረዋል።

ይህ በእንዲህ እንዳለም በአይቢኤምና በሌሎች የቴክኖሎጂ ኩባንያዎች የሚገኙ ሳይንቲስቶች በሳይበር ኳንተም መካኒክ ጠላፊዎች አማካኝነት ወደፊት ሊገጥሙ ከሚችሉ የሳይበር ጥቃቶችና ብሔራዊ የደህንነት ስጋቶች መከላከል የሚያስችሉ ቴክኖሎጂዎች ላይ እየሰሩ መሆኑ ተመልክተዋል።

አድማጮች እንዲሁም ተመልካቾች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ሲሆን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። አስተያየቶቻችሁን በፌስቡክ እንዲሁም በትዊተር ማድረሳችሁን አትርሱ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።